የኮቪድ-19 ወረርሽኝ ፈተና ያልደቀንበት የዓለም ዋልታ ያለ አይመስልም። ዓለምን የሚጋራት ህዝብ ሁሉ በየፈርጁ በሽታው የተወው ጫና ደርሶበታል። ህጻናትንም አለየም። ህጻናትን ለተለያየ የጉልበት ብዝበዛና እንዲሁም ለተለያየ አይነት አቢውስ ሊያጋልጣቸው ይችላል። የአይም ና የወርልድ ባንክ ሪፖርትም እንደሚያሳየው እስከ መቶ ቢሊዮን የአሜሪካ ዶላር የሚደርስ የኢኮኖሚ ድጋፍ ከሰሀራ ከሰራ በታች ያሉ ሀገራት እንደሚያስፈልጋቸው አመላክታና ያ የሚያሳየው ትልቅ የሆነ ኢኮኖሚ ተጽዕኖ ነው። ያም በተለይ በተጋላጭ የሆኑ ቤተሰብና ና ህፃናት ላይ የሚኖረው ተጽዕኖ ይኖረዋል። ወይዘሪት ጽዮን ተፈራ ናቸው። በህፃናት አድን ድርጅት ወይም ሴቭ ዘ ችልድረን የህጻናት ጥበቃ ዘርፍ ኃላፊ ሆኖ ያገለግላሉ። ቀደም ብለው ከጠቀሱት የዓለም የኢኮኖሚ ድቀት የወለዳቸው ጫናዎች በተጨማሪ በሽታው የህፃናት መሰረታዊ መብቶች ላይም አደጋ እንደደቀነ ያውሳሉ። ሌላው ያው የትምህርት ላይ ያለው ተጽዕኖ ነው። እንደምናውቀው እንግዲህ ትምህርት ቤቶችን መዝጋት አንዱ የበሽታውን መስፋፍ ለመቆጣጠር መንግስታት እየወሰዱ ያሉት ሜዥር ነው ያ አንድ ወሳኝ ነገር ነው ያው በሽታው መስፋፋት ለመቆጣጠር። ሆኖም ግን ሕጻናት ከትምህርት ቤት ውጪ መሆናቸው በቤት ውስጥ ለተለያየ የቤተሰብ ላይ የሚኖር ተጽዕኖ አለው። ያም ደግሞ ሕጻናቱ ላይ የሚፈጥረው ስትረስ ሊኖር ይችላል። ከዛም በተጨማሪ መንግስት ያው እየወሰደ ያለው እርምጃ አለ። ያንን ለማድረስ በቴሌቪዥንና በሬዲዮ ሕጻናት ትምህርታቸው እንዲከታተሉ ለማድረግ የተጀመሩ ሁኔታዎች አሉ። ሆኖም ግን ያ በቤት ውስጥ ትምህርትን መከታተል የሚጠበቀውን ያክል ኳሊቲ ጥራት ያለው ትምህርት ማግኘታቸውን ማረጋገጫ ሊሆን አይችልም። አብዛኞቹ ህፃናት ከአደጋ ማምለጥ የሚችሉበት ጉልበትና አስተሳሰብ ገና ባለማጎልበታቸው ይህ ሰሞን የደቀነባቸው የአደጋ ግዝፈት የሚገመት ነው። ከህፃናቱ መካከል ደግሞ ጫናና የአደጋ ተጋላጭነት የበለጠ የሚጠናባቸው አሉ። ለምሳሌ ሴት ህፃናት። በተለይ በሴት ልጆች ላይ ደግሞ የሚደርስ ጥቃት ሊኖር ይችላል። እንደምናውቀው በሀገራችን ሴቶች ሴት ልጅ እና እንዲሁም እናቶች ቤተሰብን የመንከባከብ በተለይ የታመሙ ሰዎችን የመንከባከብ ኃላፊነት አለባቸው። በዛ ውስጥም በተለይ ሴት ልጆች ለበሽታው የመጋለጥ ሂደታቸው ከፍተኛ ሊሆን ይችላል የሚል ነገር አለ። እንግዲህ ያንን ያመላክታል ያሉ ጥናቶች እንደሚያሳዩት፣ ከዛም በተጨማሪ በቤት ውስጥ የሚደርስ ደግሞ ቫዮለንስ ሊኖር ይችላል። ሴቶች ላይ በተለይ የጾታዊ ጥቃቶች ሊደርሱ ይችላሉ። ለምሳሌ እንደ ኤቦላ አይነት የዲዚዝ አውትብሬክ የምንለውበት ተከሰተ ጊዜ እንደዚህ አይነት በሴቶች ላይ የሚደርስ ፆታዊ ጥቃት ከፍተኛ እንደነበረ ሪፖርቶች ያሳዩናል። በዚህኛውም እንዲሁ ቤት ውስጥ ከመሆናቸው አንጻር የሚደርሰው ጥቃት ሊጨምር ይችላል የሚል አመላካች ሁኔታ አለ። ኢትዮጵያ ውስጥ በተፈጠሩ የተለያዩ ግጭቶች ቀያቸውን ለቀው በመጠለያ ጣቢያዎች ተጠጉ በሺዎች የሚቆጠሩ ሕፃናት አሉ። ከዚህ በተጨማሪ ከጎረቤት ሀገር አደጋ ሸሽተው ወደ ኢትዮጵያ ግዛት ውስጥ የዘለቁ በተለያዩ የስደተኛ ጣቢያዎች የሚገኙ ህጻናትም ይገኛሉ። ለእኒህ ህጻናት እንዲህ ያለው ሰሞን ተግዳሮቱ ይበዛበታል ይላሉ ወይዘርት ሲሆን በመጠለያ ካምፖች ውስጥ ያሉ ሰዎች በአብዛኛው ተጠቅቆ ክራውድድ በሆነ ሁኔታ የመኖር ሁኔታ አለ። ለንጽህና መጠበቂያ ህክምና ድጋፍ እንዲሁም ሌሎች ከኢኮኖሚ ጋር የተያዙ ድጋፎቻቸው አናሳ የሚሆኑበት ሁኔታ አለ። በአብዛኛው ያው ያለው አሁን ያለውን ሪያሊቲ ስናየው ማለት ነው። ከዛ በተጨማሪ እንግዲህ ልጆች ትምህርት ቤት አይሄዱም። ሌሎች መቆያ ቦታዎች ላይ መቆየት አይችሉም። አሁን ካለው ሁኔታ አንጻር እነሱን ለመጠበቅ ሲባል፣ ስለዚህ ሁሉም ቤት ተሰብስቦ ያለው ስለዚህ ቤት ውስጥ ያለው ጫና አብሮ ሊጨምር ይችላል እና የእነሱ በአንድ ተሰባስቦ መሆን የተለያየ የጤና ወይም በሽታው በመሀል ከገባ የመስፋፋቱ ሁኔታ ከፍተኛ ሊያደረገው ይችላል የሚል እንግዲህ አመላካሽ ነገሮች አሉ ከተለያዩ የምናያቸው ሪፖርቶች። ከዛ በተጨማሪ ደግሞ እነዚህ ህብረተሰብ መካከል ወላጆቻቸውን ያጡና ወይም አላካምፓኒ የምንላቸዋል ወይ የተነጠሉ ህጻናት ብዙ አሉ በተለይ በሪፊውጂ ካምፖች ላይ ስናይ በጣም ብዙ ህጻናት ከወላጆቻቸው ተነጥለው ወይንም ወላጆቻቸውን አጥተው የሚኖሩበት ሁኔታ አለ እና የእነሱ ተጋላጭነት ደግሞ የበለጠ የሰፋ ሊሆን ይችላል። ምክንያቱም ቤት ውስጥ ሆኖ ጥንቃቄን ለልጆቹ ጠብቆ የሚያስፈልገውን እንክብካቤ የሚሰጣቸው አካል የማይኖሩበት ሁኔታ ሊኖር ስለሚችል የህፃናት አድን ድርጅት የህፃናት ጥበቃ ዘርፍ ኃላፊ ወይዘሪት ጽዮን ተፈራ ከዚህ በተጨማሪ ከሌሎች ሀገራት የመጡ ሰዎችን ከኮቪድ-19 መዛመት ጋር አያይዞ መፈረጅ ስደተኞችን ለመገለል እየዳረጋቸው እንደሆነም ይናገራሉ። ወቅቱን ተከትሎ በሚሰራጩ መረጃዎች ሰበብ ህጻናት ለስነ ልቦና ጭንቀት የሚዳረጉበት አጋጣሚ እንደሚኖርም ህጻናት የሚያዩት የሚሰሙት ነገር በለጋ ጭንቅላታቸው የመታተሙ ነገር ያሳስባቸዋል። አሁን ሰዓት ላይ መንግስት መንግስት ያሉ አካላት በሚዲያ በጣም ኢንቴንሲቭ የሆነ ሰፊ የሆነ በሽታውን ለመቆጣጠር የሚያስችል የተለያዩ የመከላከያ መንገዶችን እንዲሁም ደግሞ የበሽታው ስፋት ምን ያህል እንደሆነ በተለያየ ሀገር ላይ ያደረሰውን ነገር የሚያሳዩበት የሚዲያ ከቨሬጅ አለ እና ያንን ነገር ህጻናት የማየታቸው እና ቤተሰብም ሲወያ የምስማት እድላቸው የሰፋ ነው እና በዛ ውስጥም ህጻናት የመጨነቅ እንዲሁም ቤተሰቤን ቤተሰብ አባል ወላጆችን ወይም ራሴም ታምሜ ልሞት እችላለሁ፣ ላጣ እችላለሁ የሚለው ፍርሃት ህጻናት ላይ የሚፈጥረው ሳይኮሎጂካል ስትረስ ሊኖር ይችላል። ተቋማቸው ወትሮ ይሰጥ የነበረው የሰብአዊ ድጋፍና ማህበረሰብ አቀፍ ተግባር በወረርሽኙ ምክንያት እንዳይቋረጥ እየለፋ መሆኑን የሚናገሩት ወይዘር ጽዮን ህጻናትና ቤተሰብ ላይ ትኩረት ያደረጉ የግንዛቤ ስራዎችን በመስራት ላይ እንዳሉ ይናገራሉ። በተለይ ሕፃናት ከትምህርት ርቀው መሰንበታቸውን ከበጎ ያልቆጠረው ተቋማቸው ከኢትዮጵያ መንግሥት መስሪያ ቤቶች ጋር በመጣመር አዳዲስ አማራጮችን ለመጀመር መዘጋጀቱን ያወሳሉ። የትምህርት ቢሮ ምንድነው፣ ሚኒስትሪ ኦፍ ኤዱኬሽን እና ከዩኒሴፍ ጋር አብረን ሆነን በተለይ የመጀመሪያ ደረጃ ትምህርትን ለማስቀጠል በሬዲዮ እና በቴሌቪዥን ያለውን የትምህርት ፕሮግራም በአምስት ቋንቋ እንዲቀጥል ለማድረግ እና ልጆች በዛ ውስጥ ተደራሽነት እንዲኖራቸው ለማድረግ ለመስራት የጀመርነው ስራዎች አሉ። እንግዲህ ከዚህ በተጨማሪ ያው የተለያዩ ድጋፎችን ለማግኘት ሴቭ ዘ ችልድረን ብዙ ስራ እየሰራ ነው። ያ ግሎባሊ የሚሰራው ፈንድሬስ እያደረግ ያለበት ሁኔታ አለ። ኢትዮጵያ ላይም ልክ እንዲሁ በተመሳሳይ ድጋፍ ልንሰጥ የምንችልበትን ገንዘብ ድጋፎችን ወይም የማሰባሰብ ስራን አተኩረን እንሰራለን። የህጻናት አድን ድርጅት በመላው ዓለም ላይ የህጻናትን ሁለንተናዊ ደህንነት ለማስጠበቅ ለሚሰራቸው ስራዎች የሚሆን የገንዘብ ማሰባሰብ ዘመቻም ጀምሯል። ተቋሙ በምስራቅና በደቡብ አፍሪካ አገራት ለሚሰራቸው አፋጣኝ ሥራዎች ይበጀው ዘንድ ደግሞ ዓለም አቀፉን ማኅበረሰብ የ30 ሚሊዮን ዶላር ድጋፍ መጠየቁንም ተረድተናል።